አሁን ዋይት ሀውስና የሕግ መወሰኛ ምክር ቤቱን የተቆጣጠሩት ሪፐብሊካንና የሕግ መምሪያውን የያዙት ዴሞክራቶች ዋሽንግተን ዲሲን ጨምሮ በብዙ ስቴቶች ውስጥ ዛሬ የሚያካሂዱት የየፓርቲያቸውን እጩነት ማረጋገጫ ድምፆች ሊሰጡ የታሰበው ከሳምንታት በፊት ነበር። በተለይ በአራቱ ውስጥ በኮቪድ-19 ስጋት ምክንያት ሲተላለፍ ቆይቷል። በባራክ ኦባማ ሁለት ፕሬዝደንታዊ ዘመኖች የሀገሪቱ ሁለተኛ ሰው ሆነው ያገለገሉት ጆዜፍ ባይደን ለዲሞክራቲክ ፓርቲው እጩነት እንግዲህ ሊገዳደራቸው የቆመ የለምና ተቀማጩን ፕሬዚደንት ትራምፕን በመጪው ጥቅምት 24 ምርጫ ከተሳካላቸው ሊያነሱ የዲሞክራቶቹ አውራ ይሆናሉ። በዚህ ምሽት እንደሚጠበቀው በእርግጥ ዋነኛ ተቀናቃኛቸው ሊሆኑ የሚችሉት የቨርመንቱ ሴናተር በርኒ ሳንደርስ ምንም እንኳ የጆ ባይደንን መመረጥ በይፋ ተቀብለው እጩነታቸውን ቢያጸድቁላቸውም ምርጫ ሳጥኑ ላይ ግን ዛሬም አሉ። የፓርቲው እጩ የፊታችን ነሐሴ ውስጥ በሚጠራው ጉባኤ ላይ በይፋ እስኪታወጅም ዛሬ በመጨረሻዎቹ ምርጫዎች የሚያገኟቸውን የልዑካን ድምፆች ይዘው ይቆያሉ። በጉባኤው ላይ የሚገኙትን ልዑካን አብላጫ ድምፅ ለመቆናጠጥ አሸናፊው መያዝ ያለበት አንድ ሺ ዘጠኝ መቶ ዘጠና አንድ ድምፅ ሲሆን እዚያ ለመድረስ ባይደን 425 ድምፆች ቀሯቸዋል። ዛሬ በሚካሄዱት የቅድሚያ ምርጫዎች ለፉክክር የቀረቡት 479 የልዑካን ድምፆች ሲሆኑ ሳንደርስ ከዚህ ውስጥ ምን ያህሉን እንደሚቆርጡባቸው የሚታወቀው ገና ዛሬ ምሽት ላይ ቆጠራው ሲጠናቀቅ ነው። የዛሬዎቹ ምርጫዎች የሚካሄዱት በኮቪድ-19 ምክንያት ተዘግተው የቆዩት ንግዶችና መስሪያ ቤቶች ገና ባልተከፈቱበት ሙሉ በሙሉ እንዲሁም የጆርጅ ፍሎይድ ሞት ባስነሳው ተቃውሞ ሀገሪቱ በሁከትና በተቃውሞዎች ተጥለቅልቃ ባለችበት ሁኔታም ውስጥ ጭምር ነው።